የዘንድሮው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ አሸናፊ ዴሞክራቲኩ ጆዜፍ ሮቢኔት ባይደን መሆናቸው በተነገረ በጥቂት ሰዓታት ውስጥ የሀገሪቱ ትላልቅ ከተሞች አደባባዮች ደስታቸውን ለመግለጽ በወጡ ሰዎች ተጥለቀለቁ። የትንቅንቅ ግዛቶች ሆነው በቆዩት ፔንሲልቬኒያ እና ኔቫዳ ባይደን ከእንግዲህ ተፎካካሪያቸው ተቀማጩ ፕሬዚዳንት ዶናልድ ትራምፕ አሻቅበው ሊዘልቁት በማይችሉት ልዩነት እየመሩ መሆናቸውን ዋና ዋና የመገናኛ ብዙሃን አውታሮች አወጁ። የዚች ሀገር ህዝብ ተናገረ። ድሉን ለኛ አጎናጽፏል። ግልጽ ድል፣ አሳማኝ ድል፣ ድል ለኛ ለህዝብ፣ ፎር ዊ ዘ ፒፕል፣ ዊ ዘ ፒፕል ከሁለት መቶ አርባ ዓመት በላይ ዕድሜ ያለው የዩናይትድ ስቴትስ ህገ መንግስት የሚከፈትበት ሐረግ ነው። እኛ ህዝቡ፣ ዊ ዘ ፒፕል። ተመራጭ ፕሬዚደንት ጆ ባይደን መኖሪያቸው ከሆነችው የዴላዌሯ ዊልሚንግተን ከተማ አደባባይ የደላ አድራጊ ንግግራቸውን ለሀገራቸውም ለዓለምም ሲያሰሙ እጅግ በመረረውና በተካረረው የፕሬዝደንታዊ ፉክክር ዘመቻ ወራት የቆሳሰለችውና የተከፋፈለችው ሀገር ጠባሳዎቿ እንዲያሽሩ፣ ወደ አንድነቷ እንድትሰበሰብ ተጣርተዋል። ለባይደን ደጋፊዎች ባሰሙት ጥሪም አንዳችን ለአንዳችን እንቅፋት አንሆን ብለዋል። ይህ አሜሪካ ውስጥ ጭራቅ በመፍጠር የጨለመ ዘመን እዚህ አሁን ያብቃ። ባይደን ለመጪያ አስተዳደር ጊዜያቸው መሰረት ሲያነጥፉም ፕሬዚደንትነታቸው ለሁሉም አሜሪካውያን እንደሚሆን ቃል ገብተዋል። የጋራ ያሏቸውን ፈተናዎችም አንስተዋል። ቫይረሱን የመቆጣጠር ፍልሚያ፣ ብልጽግናን የመገንባት ፍልሚያ የቤተሰቦቻችሁን ጤና መጠበቅ የማረጋገጥ ፍልሚያ፣ በዚች ሀገር የዘር ፍትህን የማስፈንና ተቋማዊ ዘረኝነትን ነቅሎ የማስወገድ ፍልሚያ፣ የአየር ንብረቱን ተቆጣጥሮ ምድራችንን የማዳን ፍልሚያ፣ ጨዋነትን መልሰው የማስፈን ዲሞክራሲን የመጠበቅ እናም በዚች ሀገር ውስጥ ሁሉም ፍትሃዊ ድርሻ እንዲኖረው የማድረግ ፍልሚያ የባይደን ድል የተነገረው ፔንሲልቬንያ ላይ ባገኙት ድምፅ ብልጫ በኋላም በኔቫዳ በተደገፈው ውጤት ቢሆንም ገና ባልተጠናቀቁ የድምፅ ቆጠራዎች እርሳቸው እየመሩ ባሉባቸው ጆርጂያና አሪዞና ግዛቶችም ካሸነፉ የድላቸውን መሰረት ይበልጥ እንደሚያጠናክሩላቸው የዴላወር ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዴቪድ ሬድላውስክ ለቪኦኤ ተናግረዋል። የባይደን ዘመቻ ሰፊ ጥምረትን ስለመፍጠሩ ምንም ጥያቄ የለም። ለማሸነፍ የነበራቸውን ዝንባሌ መገልበጥ የነበረባቸውን ብዙ ግዛቶች መገልበጥ ችለዋል። ለውጤቱና ዙሪያ ገባውን እየሆነ ስላለው ሁሉ ፕሬዝደንት ትራምፕ ብዙም ትኩረት አልሰጡትም። ወደ ጎልፍ መጫወቻ ማሳቸው ሄደው እዚያው ጎልፍ ሲጫወቱ ነው የዋሉት። አንድ ጊዜ ብቻ በብዙ አሸንፊያለሁ የምትል ትዊት ከማውጣታቸው በስተቀር አደባባይ ላይ እምብዛም አልታዩም። ባይደን በሐሰት አሸናፊ ሆነው ቀርበዋል ሲል የትራምፕ ዘመቻ መግለጫ አውጥቷል። ትክክለኛውን አሸናፊ ቦታው ላይ ለማስቀመጥ ወደ ህግ እንደሚሄድም ተናግሯል። ብዙ ባለሙያዎች ግን ያ ነገር የሚሳካ ነው ብለው አያምኑም። የቫንደርቢልት ዩኒቨርሲቲ የፖለቲካ ግንኙነቶች መምህር ጄፍ ቤኔት አንዱ ናቸው። ወደፊት ሊመጡ የሚችሉ የፍርድ ቤት ትዕዛዞች ቢኖሩ እንኳ አሁን ያለውን የምርጫ ሂደት ለመገልበጥ የሚያስችል አቅም የሚኖራቸው አይሆኑም። የፊታችን ጃንዋሪ ሀያ ተመራጩ ፕሬዚደንት Joe Biden, what a testament it is to Joe's character that he had the audacity to break one of the most substantial barriers that exists in our country and select a woman as his vice president. በሀገራችን ጸንተው ከኖሩት ግዙፍ ደንቃራዎች አንዱን ሰብሮ ለምክትል ፕሬዝዳንትነት ሴት ለማጨት መድፈር ጆ ስላለው ምግባር ምንኛ ታላቅ ምስክር ነው። ካማላ ሃሪስ ትናንት ዊልሚንግተን ዴላዌር በነበረው ስነ ስርዓት ከጆ ባይደን ቀደም ብለው ባደረጉት ንግግር ነበር ይህንን ያሉት። ትራምፕ ሽንፈታቸውን የመቀበል አንዳችም አዝማሚያ እስካሁን ባያሳዩም አንዳንድ የዓለም መሪዎች ግን ለተመራጩ ፕሬዚደንት የደስታ መግለጫ ከመላክ አልቦዘኑም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትዊተር ገጻቸው ላይ ባሰፈሩት መልእክት ለተመራጭ ፕሬዚደንት ጆ ባይደንና ምክትል ፕሬዚደንት ካማላ ሀሪስ ስለ ታሪካዊው ድላችሁ እንኳን ደስ አላችሁ እላለሁ። ኢትዮጵያ ከናንተ ጋር በቅርበት ለመስራት ዝግጁ ነች ብለዋል። የደስታ መግለጫቸውን ከማንም ቀድመው ያወጡት ወትሮ የፕሬዚደንት ትራምፕ ወዳጅ እንደሆኑ የሚነገርላቸው የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ዩናይትድ ስቴትስ ከማንም በላይ አስፈላጊ ወዳጃችን ነች። ከአየር ንብረት እስከ ንግድና ደህንነት የጋራችን በሆኑ ጉዳዮች ላይ ለመስራት ዝግጁ ነን ብለዋል። ከመጀመሪያዎቹ አንዱ የሆኑት የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶም ካናዳና ዩናይትድ ስቴትስ በዓለም ደረጃ ሲታይ እጅግ ልዩ የሆነና የላቀ ግንኙነት ያላቸው ሀገሮች ናቸው የምንጋራው መልክዓ ምድር፣ የጋራ ጥቅሞቻችን፣ የጠለቁ የግል ግንኙነቶች፣ እጅግ ጠንካራው የምጣኔ ሀብት ትስስራችን የልብ ወዳጅ ሸሪክና አጋር ያደርጉናል ብለዋል። ከተመራጭ ፕሬዚደንት ባይደንና ከተመራጭ ምክትል ፕሬዚደንት ሀሪስ ከአስተዳደራቸውና ከተወካዮች ምክር ቤቱ ጋር የዓለምን ፈተናዎች በምንጋፈጥባቸው ጉዳዮች ላይ ለመስራት ተዘጋጅተናል ሲሉ አክለዋል ትሩዶ የጀርመን ቻንስለር አንጌላ መርከልም በትብብር ለመስራት ዝግጁ ነን ብለዋል። አትላንቲክ አቋራጭ ጓደኝነታችን የማይተካ ነው። የዘመናችንን የገዘፉ ፈተናዎችን እናሸንፋለን ብለዋል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን የዛሬን የዓለም ፈተናዎች ለማሸነፍ የምንሠራው ብዙ አለ፣ አብረን እንሥራ ብለዋል። የአፍጋኒስታን ፕሬዚደንት አሽራፍ ጋኒና የቲቤት መንፈሳዊ መሪ ዳላይ ላማም የደስታ መግለጫዎቻቸውን ከላኩት መካከል ናቸው። ዳላይላማ ባይደን ምክትላቸው ይሆኑ ዘንድ ሴት በመምረጣቸው አሞግሰዋቸዋል። የሆላንድ፣ የካታር፣ የግብፅ፣ የዩክሬን፣ የሊባኖስ፣ የኖርዌይ፣ የግሪክ መሪዎች ለባይደንና ለሃሪስ መልእክቶቻቸውን ትናንት አድርሰዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የሞቀ የደስታ መግለጫ እስካሁን ለተመራጩ ፕሬዝደንት ባይለቁም ትውልደ ህንድ የሆኑት ሐሪስ ተመራጭ ምክትል ፕሬዝደንት በመሆናቸው ግን የተሰማቸውን ኩራት ተናግረዋል። ቀድመው መልእክቶቻቸውን ካሰሙት ጎን ለዚህ ጉዳይ ላለመጣደፍ የወሰኑም ጥቂት አይደሉም። የሜክሲኮ ፕሬዚደንት አንድሬስ አማኑኤል ሎፔዝ ኦብራዶር በሕግ የተያዙት ጉዳዮች ፍጻሜ እስኪያገኙ መቆየት እንመርጣለን ብለዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና ሳዑዲ አረቢያም እስካሁን ዝምታን መርጠዋል። አሜሪካ ምናልባት ወደ ተራዘመ የምርጫና የፍርድ ቤት እሰጥ አገባ ትዘልቅ ይሆናል የሚል ስጋት በብዙ የአውሮፓ ሀገሮች ውስጥ ነግሶ ሰንብቷል። ቀድሞ ታሪክ ያስተማራቸውን ስህተት ላለመድገም መጠንቀቅን የመረጡ አሉ። የዛሬ 20 ዓመት በፕሬዝደንት ቡሽ እና በዲሞክራቲክ ተፎካካሪያቸው አልጎር መካከል ለአምስት ሳምንታት የዘለቀው የፍርድ ቤት ሙግት ከመጀመሩ በፊት ተሽቀዳድመው ለቡሽ እንኳን ደስ ያለው መልእክት ያስተላለፉት የያኔው የጀርመን ፕሬዝደንት ነገሩ የማያልቅ መሆኑን ሲረዱ ቀድሞ ያስተላለፉትን መልእክት ለመሳብ ተገደው ነበር። ይሁን እንጂ ትናንትና ዛሬ ለባይደን እና ለሃሪስ እየደረሱ ያሉ መልእክቶችን የላኩ መሪዎች አካሄድ የሚጠቁመው የምርጫው ውጤት ከፍርድ ቤት በፊትም ያለቀ ጉዳይ ነው ብለው ማመናቸውን ነው። ፕሬዚደንት ትራምፕ ግን ውጤቱን ባለመቀበላቸው እንደ ጸኑ ናቸው። ወደ ዳኛ እንደሚሄዱም ደጋግመው ተናግረዋል። ይህ በእንዲህ እንዳለ የአየርላንዱ ትሸህ ጠቅላይ ሚኒስትር ማለት ነው ማይክል ማርታን ባስተላለፉት መልእክት ብርቱ ስራቸውና ምጡቃ እምሯቸው አሜሪካን ሀያል ያደረጋትን ብዝሃነቷን ያበለጸገውን ሁሉ ስላደረጉ የአይሪሽ ሴቶችና አይሪሽ ወንዶች ሁሉም ትውልዶችና የእነርሱም ቅምቅድ ማያቶች እንደምንኮራ ሁሉ አየርላንድ በጆ ባይደን መመረጥ ትኮራለች ብለዋል። ጆ ባይደን ስረ መሠረታቸው ሲመዘዝ ትውልዳቸው ከአየርላንድና ከኤንግላንድ ነው። ይህ በእንዲህ እንዳለ ግን ለባይደን የደስታ መግለጫዎቻቸውን ባጎረፉ የውጭ መሪዎች ቅር የተሰኙ የፕሬዝደንት ትራምፕ ደጋፊዎች አድራጎቱን በአሜሪካ የምርጫ ሂደት ውስጥ ሆን ብሎ ጣልቃ የመግባት ያህል ነው ሲሉ ወቅሰዋል። እንዲህ መጣደፍ አግባብ አልነበረም ብለዋል የደህንነት ፖሊሲ ማዕከል የሚባለው የትራምፕ ወጋኝ ተቋም ተንታኝ ካይላ ሻይድለር። አሜሪካ ግን በአንድ በኩል ስትፈነጥዝ ውላ ምሽታለች፣ እስከ ውድቅት ሌሊት፣ በአንድ ወገን ደግሞ ስትቆዝም አሳልፋለች። የትናንትናውን ዕለት ጃን ፊላዴልፊያ ፔንሲልቬንያ የነበረው ፈንጠዚያ ተካፋይ ነበሩ። ባይደንን ይደግፋሉ። የታሪክ አካል ለመሆንና ድምጼን ማሰማት እፈልጋለሁ። እዚህ ተገኝቶ መሳተፍ በሕይወት አንዴ የሚገጥም ነው። የኮቪድ ፈተናዎች አሉ። ሰዎች መራራቃቸው ይሰማቸዋል። ይህ ደግሞ ለመገናኘት ጥሩ አጋጣሚ ነው። ጆርጂያዊቱ አትላንታ ውስጥም የባይደን ደጋፊዎች እንዲሁ ጎዳና ወጥተው ሲጨፍሩ ነበር። የትረምፕ ደጋፊዎችም እንዲሁ የተቃውሞና የቅሬታ ድምፃቸውን ለማሰማት ተሰልፈዋል ኬሪ ዱስዳ የትረምፕ ደጋፊ ናቸው ፍርድ ቤቶች የተጭበረበረ ነገር የለም ካሉ አልተጭበረበረም ማለት ነው ወደፊት እንቀጥላለን ለአሁኑ ግን ሁኔታው እንደዚህ አይመስልም የትናንትናው እለት በይዘትና በቅርጹ በታሪክ ልዩ መዝገብ የሚሰፍር ሆኖ አልፏል ትንቅንቁ ግን አልቆምም ይህ በእንዲህ እንዳለ ታዲያ በየደረጃው በተካሄዱ የአሜሪካውያን እንደራሴዎቻቸውን የመምረጥ ብርቱ ክንዋኔ ውስጥ ትውልደ አፍሪካም ነበሩ። የመረጡም የተመረጡም ቢያንስ ከፍ ላሉ የሕዝብ ውክልና ቦታዎች የተወዳደሩ ብዙ ናቸው። ትውልደ ኢትዮጵያው ኦባላ ኦባላ ብዙ የሕይወት ገጠመኞችና ታሪክ ያላቸው ሰው ናቸው። ጋምቤላ አድገው በብዙ ፈተናዎች ውስጥ ተሻግረው አሁን ለሚኔሶታዋ ኦስተን ከተማ ምክር ቤት አባልነት ተመርጠዋል ይሆናል ተብሎ የማይታሰብ ጉዞ ብለዋል አንዳንዶች። በአሜሪካ ሁሉም ይቻላል። በኒውዮርክ ኮሎራዶ፣ ሌሎችም ቦታዎች የተወዳደሩ ሌሎች ትውልደ ኢትዮጵያ አሉ። ኤስትር አግባይ የሚኔሶታ ምክር ቤት አባል ለመሆን የመጀመሪያዋ ናይጄሪያ አሜሪካዊት ሆነዋል። ኦዬ ኦሌዋ ዋሽንግተን ዲሲን በዩናይትድ ስቴትስ የተወካዮች ምክር ቤት ውስጥ ያለ ድምፅ ለመወከል የመጀመሪያው ናይጄሪያ አሜሪካዊ ሆነዋል። ላይቤሪያ አሜሪካዊቱ ናቂ ታሪክስ የኮሎራዶ ግዛት የተወካዮች ምክር ቤት አባል ሆነዋል። የሶማሌ ስደተኞች ልጅ ኦማር ፋቴ የሚነሶታ ግዛት የሕግ መወሰኛ ምክር ቤት አባል ሆነዋል። በአሜሪካ ሁሉም ይቻላል። የዩናይትድ ስቴትስ የዘንድሮ ምርጫ ታሪክ ይቀጥላል።